የባህል መድረክ እዩ በልዩ ቤተ መንግስት ውስጥ በፕሬዚደንት ሳህለወርቅ መኖሪያ ቤት ውስጥ ለመጀመሪያ ጊዜ ነው እንዲህ አይነት የአርት ቱር ሲደረግ ማለት ነው ይሄ ደግሞ በጣም ትልቅ መንግስትና ህዝብ አብሮ የመሆን የቤተሰባዊነት ስሜት የመፍጠር ያም ቤት ከሩቁ የምንመለከተው ሰዎች አሁን ግን ቤታችን እንደሆነ እንዲሰማን ያደረገ ትዕይንት ነበረ በዕለቱ የተደረገው እሳቸውም ልክ እንደ ቤተሰብ አስጎብኚ እንደ ቤተሰብ ውስጡን ጓዳው ይሄ ነው እንዲ ነው እንዲ ነው እንዲ ነው በማለት ያለውን ሁኔታ በግልጽ ያስረዱበት ሁኔታ ነበረ። ሰአሊ ስዩም አያሌው ይባላል። ሰሞኑን የኢዮቤልዩ አልያም አሊያም ብሔራዊ ቤተ መንግስትን ከጥበብ ስራዎቻቸው ጋር ከጎበኙ ሰአሊያን መካከል አንዱ ነው። በርከት ያሉ ሰዓሊያን የሥነ ጥበብ ሥራዎቻቸውን ይዘው በአዲስ አበባ ከተማ በሚገኙ የተለያዩ ኤምባሲዎች የአንድ ቀን አውደ ርዕይ ማዘጋጀት ከጀመሩ ሰባት ዓመት ሆኗቸዋል። በዘንድሮ ዓመት ዝግጅታቸው ግን ከተለያዩ ኤምባሲዎች በተጨማሪ በኢዮቤልዩ ቤተ መንግስትም የሥነ ጥበብ ሥራዎቻቸውን ይዘው ተገኝተው ለክብርት ፕሬዚዳንት ሳህለ ወርቅ ዘውዴ ያሳይተዋል። በክብርት ፕሬዚዳንቷ መኖሪያ ቤትም ሻይ ቡና ብለዋል። በተለያዩ ኤምባሲዎች የሥነ ጥበብ ስራን ማሳየት ከጀመረ ሰባት ዓመት የሆነውና የዚህ ሐሳብ አመንጪ ከሆኑት ሰዓሊያን መካከል አንዱ ሰዓሊ ሰይፉ አበበ ነው። አዎ ምንድን ነው እኛ በየዓመቱ የምናዘጋጀው አርት ቱር አለን። እንደዚህ ባስ ሰዎችን ይዘን አርት ወዳጆችን ይዘን በተለያዩ ቦታዎች ላይ ዝግጅት አድርገን የተለያዩ አርቲስቶችን ሰብስበን እናሳያለን እና ላይክ የፈቃደኛ የሆኑ ኢምባሲዎች አሁን ለምሳሌ በዚህ ዓመት ቤልጅየም ኢምባሲ፣ ፈረንሳይ ኢምባሲ እና ጀርመን ኢምባሲ ፈቃደኛ ነበሩ። ባለፈውም ዓመት እንደዚሁ ፈረንሳይ ኢምባሲ እና ቤልጅየም ኢምባሲ ፈቃደኛ ነበሩ። ከዛም በፊት ፖላንድ ኢምባሲ፣ እንደዚህ ቤልጅየም፣ የተለያዩ እንደ ፈቃደኝነታቸው እናደርጋለን እንጠይቃለን ግን በአሁኑ አመት ምንድነው ልዩ ያደረግ ነው ይህን ቱር ስለምናደረግ ቤተመንግስት ያው ጠየቅን፣ እዛም እንዲደረግ እና አንድ ቦታ ሰጥተውን የተለያዩ አርቲስቶችን አብሶ ወጣት አርቲስቶችን ገና አሁን ከትምህርት ቤት የወጡ አርቲስቶች ናቸው እዛ ያደረግ ናቸው። ሌሎቹ ኤምባሲዎቹ ግን ያደረግ ነው ያው በጣም ልምድ ያላቸውን አርቲስቶች ነው እና ለዚህ ነው አሁን ቤተ መንግስቱ ያው እንደምታውቂው ለአርባ ለሀምሳ ለስልሳ ዓመት ያህል ምንም አይነት የስነጥበብ ሸዋ አልተደረገበትም እንደሚታወቀው እና ግን ይህን ፈቃደኛ ሆነው እሽ በማለሳቸው ከዋናው ቤተ መንግስቱ ማለት ነው፣ ከህንፃው ጀርባ የጃፓኒዝ ጋርደን ይባላል። የጃፓኖች ድሮ ለቀዳማዊ ኃይለ ሥላሴ ያደረጉላቸው የጃፓኖች መናፈሻ ነው። ወንዝ አለው፣ የጃፓኖችን ወንዝ የሚመስል ቤታቸው አለ፣ የጃፓን ባህላዊ ቤቶች ያሉበት ቦታ ላይ እዛ ጋርደን አለ፣ የአትክልት ስፍራ አለ። እዛ ቦታ እንዲያደርጉ ፈቃደኛ ሆኑልን። ስለዚህ ከጠዋት ጀምሮ እስከ ቀኑ አስር ሰዓት ነው ይህ የአርት ቱር የአርት ጉብኝት የተደረገው በስድስት ባሶች ነው የተዘጋጀው። የተለያዩ አምባሳደሮች፣ የተለያዩ የስዕል አፍቃሪዎች ነው የተጋበዙት እና ከቤልጅየም ኤምባሲ ጀምረን ከዛ ወደ ጀርመን ኤምባሲ ከዛ ወደ ፈረንሳይ ኤምባሲ እዛ ምሳም ተበላ እና ተቆየ ትንሽ። ከዛ ደግሞ ወደ ብሔራዊ ቤተ መንግስት ሄደን የነዛ ስድስት የኢትዮጵያ ወጣት አርቲስቶች ስራዎች የቀረቡበት ነው። እንግዲህ ያው እሱ ነገር ተደረገ እና እንግዲህ አዲስ ነገር ነው እዛ ቦታ ላይ ሰልፍ ሲደረግ ማለት ሰአሊ ስዩም አያሌው ስራዎቻችንን ይዘን በአዲስ አበባ በሚገኙ የተለያዩ ኤምባሲዎች እንዲሁም በኢዮቤልዩ ቤተ መንግስት ስራዎቻችንን በማቅረባችን በተለይ ደግሞ ወጣት ሰአሊያን ለዚህ ተሞክሮ መብቃታቸው በስነ ጥበቡ ዘርፍ ትልቅ መነቃቃትን የሚሰጥ በአይነቱ ለመጀመሪያ ጊዜ የሆነ ሲል ገልጾታል። እንግዲህ በአይነቱ ለመጀመሪያ ጊዜ ነው ይሄ አርት ቱር ወይም የአርት ጉብኝት የተካሄደው በአሁኑ ለሰባተኛ ጊዜ ነው። ከዛ በተጨማሪ ግን በኢዩቤልዩ ቤተ መንግስት ውስጥ በፕሬዚደንት ሳህለወርቅ መኖሪያ ቤት ውስጥ ለመጀመሪያ ጊዜ ነው ወጣቶች በተለይ ወጣት ሰዓሊያን እዛ ቦታ ላይ ስራቸውን በማሳየታቸው ለወደፊቱ በቃ ከፍተኛ ተስፋ እና ብሩህ የሆነ የወደፊት ስሜት እንዲኖራቸው ያደረገ ትልቅ ኢቨንት ነበር። በተለያዩ ኤምባሲዎችም ሄዳችኋል። ጀርመንን ጨምሮ ፈረንሳይ፣ ቤልጅየም እንዴት ነበረ? እንዴት ነበር የተቀበሏችሁ? እንግዲህ አሁን ባለው ሁኔታ ያው በሀገራችን ተጨባጭ ሁኔታ የአርቱ እንቅስቃሴ ትንሽ ደከም ያለበት ያው የቱሪዝሙ እንቅስቃሴ ሲደክም አርቱም እንቅስቃሴ ትንሽ ደከም ይላል። ከዚህ አንጻር አገር ውስጥ ያሉ የዲፕሎማቲኮችን እና የሀገር ውስጥ ባለሀብቶችን ወደዚህ የስነ ጥበብ ትዕይንት ማምጣት መቻል ከባድ ነው። ይህንን ላደረጉት በተለይ ያለምንም ፕሮፊት ምንም አይነት ክፍያ ሳይጠይቁን ምንም አይነት ፕሮፊት ከኛ ሳይፈልጉ ይህንን ስራ እያንቀሳቀሱ ወይም እየመሩ ያሉት የካክተስ ኮሚኒኬሽን ሰራተኞች፣ በተለይ ደግሞ ዋና ማናጀሩ የአሲር ባግረሽ ትልቅ ምስጋና ሊሰጠው ይገባል። ኤምባሲዎቹን አሳምኖ ሰአሌዎቹን አሰባስቦ ቦታው እንግዲህ የዲፕሎማቲክ ኤሪያ ምን ያህል ሴኪሪቲ ፕሮብሌም እንዳለው ታውቃላችሁ። ይህን ሁሉ ጥርት ባለ መንገድ ጥሩ ሆኖ እንዲካሄድ በማድረግ የአሲር ባግረሽ የተወጣው ሚና ከፍተኛ ነው። ይሄ ደግሞ ያለ ምንም ፕሮፊት ከኛ የሚያገኘው ምንም አይነት ፕሮፊት የለም። አርቱን የሚጎበኙት የዲፕሎማቲክ ሰዎች ሲጀመር ከሱ ቤት ነው ቁርስ የተበላው። ከዛ ቤልጅየም ኢምባሲን የተመጣው ያ ሁሉ መኪና ስድስት መኪና ነው የመጣው። ከዛ ውጭ ደግሞ የግል መኪናዎቻቸውን ይዘው የመጡ ሰዎች ነበሩ እነዚህ ሁሉ መጥተው በዛ በቤልጅየም ኤምባሲ ውስጥ በትልቅ መናፈሻ ቦታ ላይ አርት እና የተለያዩ እንቅስቃሴዎች ተደርገው ከዛ በኋላ ደግሞ ለአንድ ሰዓት እዛ ከቆዩ በኋላ ደግሞ ወደ ጀርመን ኤምባሲ ነው የሄዱት። ጀርመን ኤምባሲም ደግሞ ለዚህ ነገር በሩን ክፍት አድርጎ ታሊዎቹ እዛ ቦታ ላይ ዲስፕሌይ አድርገው ሳህሊውና፣ የአርት ማህበረሰቡ ወይም ወዳጆች እኩል በነፃነት የተገናኙበት ኤሪያ ነው። ከዛ ወደ ፈረንሳይ ኤምባሲ ነው የተካሄደው። ፈረንሳይ ኤምባሲ ደግሞ ግቢው የሚያምር ነው። አርቱም እዛ ቦታ ላይ ደግሞ ስታዩት በጣም በሚገርም ሁኔታ ነበር የነበረው ቫይብ። ያለ ሰው ቢኖር በጣም እዛ ቦታ ላይ ያየው ሰው እንዴት ኮሚኒኬት እንደሚያደርጉ እንዴት እንደሚገናኙ ሰዓሊውና ነጮቹ ተገናኝተው ስዕሎቹን በቃ በሚፈልጉት ዋጋ ገዝተው ተደስተው፣ ከዛ ውጭ ደግሞ ስቱዲዮዋችን ሁሉ ለመምጣት ቀጠሮ ይዘው፣ ይሄ ሁሉ ከተካሄደ በኋላ በመጨረሻ ክብርት ሳህለወርቅ ዘውዴ በመኖሪያ ቤታቸው ኢዮቤልዩ ቤተ መንግስት የመጨረሻው የማሳረጊያ ግብዣ ተደርጎ ነበረ። የአርት ማህበረሰብ ሙዚቀኞች፣ የዲፕሎማቲክ ቤተሰቦች፣ ባለሀብቶች ያ ሁሉ ሰው እዛ ቦታ ላይ ሲገኝ ትልቅ መደነቅ ነው። በህዝቡ ላይ የምታየው ነገር በጣም ትልቅ መደነቅ ነው እና ደስታ የፈጠረ ጊዜ ነበር። ምነው ባላለቀ ሁሉ እስክንል ድረስ በጣም ደስ የሚል ሞመንትን ያሳለፍ ነው። ስነ ጥበብ፣ ሙዚቃ፣ ስነ ጽሁፍ፣ ግጥም፣ ቲያትርና ፊልም ህብረተሰቡ አእምሮውን የሚያጎለብትበት፣ ግንዛቤውን የሚያሰፋበት በመሆኑ በዘርፉ ጠንክረን ልንሰራ ይገባል፣ የመንግስትም ድጋፍ ያሻናል ያለው ሰዓሊ ሰይፉ አበበ በብሔራዊ ቤተመንግስት የነበረውን ቆይታ እንዲህ ይተነትናል። እንግዲህ ያው እንደደረሰን ያው እሳቸው በቦታው አልነበሩም ማለት በቆይተው ነው እኛ ተሰብስበን ከደረስን በኋላ ያው የሴኩሪቲን ጉዳይ ስላለ ሁሉ ነገር ተጠናቆ በፍተሻው ምኑ ቼክ ተደርጎ ያው ስምም ቀድሞ ነው ሄደው ከሳምንት በፊት ነው ኢሜል ተደርጎ በደንብ ቼክ ተደርጎ ሁሉ ነገር ያው ሴኩሪቲ በደንብ ስላለ ማለት ነው ቤተመንግስት ስለሆነ ቦታው ላይ ተገኝተን ሰዓሊዎቹን እኛ መጀመሪያ አግኝተን ጎብኝተን ስዕሎቹን ስድስት ሰዓሊዎች ነበሩ ወጣት ሰዓሊዎች ቦታው በጣም ያምራል። እኛም ደግሞ ቤተመንግስቱም ያው አዲስ ስለሆንን አንደኛ ይሄ ጃፓኒዝ ጋርደንን ብዙ አያውቀውም ሰው እኔም በሆን ትልቁን ዋናውን ነውን ሁለቴ ገብቻለሁ፣ በተለያዩ በስዕል ጉዳይ ስዕልም ለማቅረብ ሳይሆን እንደዚህ አንዳንድ በአርቲስትነት ፐብሊክ ዲፕሎማሲ ስለምሰራ ነው የገባሁት። እና በዛ ምክንያት ነው የማውቀው። ይሄ ጃፓኒዝ ጋርደንም ግን አላውቀውም ነበር እና ብዙም ሰው አዲስ ነበር ቤተ መንግስቱ። እንዲሁ ከጀርባው ጃፓኒዝ ጋርደኑ ጋር ደሩጋ ምን አለ አንበሶች አሉ፣ የእውነት አንበሶች ህይወት ያላቸው አንበሶች እነሱን ማየት ይችለናል። ጉሬዛዎች አሉ። ሌላው ደግሞ ያው ጋርደኑ በጣም አስደናቂ ነበር። በጣም ነው የሚያምረው። ብዙ ዛፎች አሉበት። የድሮ ቦታ ነው፣ አዲስ ነው ለእኛ። ሁሉም ሁሌ ስንመኘው የነበረው ነገር ነው። ገኘ ነው ማለት ነው። ስለዚህ አርቲስቶቹም በጣም ኤክሳይትድ ሆነው ተደንቀው ነበር የጠበቁን በቦታውም በሁሉም ለእነሱም ትልቅ ሰው ነው፣ እዚህ ቤተ መንግስት ውስጥ ለመጀመሪያ ጊዜ ማሳየታቸው ማለት ነው። ከዛ ያው እነዛ ሰዎች ሁሉ ቦታውን እያየን ያለውን አረንጓዴውን ነገር አንበሶቹን፣ ሁሉን ነገር ስዕሉንም እያየን ጠበቅን። በኋላ ያው ተነገረን እሳቸው እንደሚመጡ ያው በፕሮቶኮል መጡ። በጣም ደስ ሲል ነበር። ትንሽ ሴኩሪቲም ከባድ ነው፣ የእርሳቸውን ጠባቂዎች ምናምን ወደሳቸውን ብዙ መቅረብ አይቻልም። ግን ያው ንግግር ተደርጎ ዝግጅቱ ስነጥበብ ስለ ስነጥበብ ጉዳይ የስነጥበብን ነገር እዛም በመግባቱ ምስጋና አቅርበን ሁላችንም ንግግርም ተደርጎ እሳቸውም ንግግር አድርገው ወደፊት ብዙ ኢትዮጵያውያን ተመልካቾችን ስዕል ላይ እንደምናይ ተስፋ አደርጋለሁ ብዙ አበሾች እንደምናይ በሚቀጥሉት ጊዜያት ብለው እሳቸውም ብዙ ኦዲየንስ ወደ ስዕሉ እንዲመጣ ተናግረዋል። ከዛም ያው ከሰአሌዎቹ ጋር ቀርበው ሁሉንም መጎብኘት ችለዋል ማለት ነው። ስዕሎቹ ሰአሌዎቹን እያነጋገሩ ስለ ስራዎቻቸው ሙሉውን ዞረው ወደ ስልሳ ስዕል ስራዎች ነበሩ የቀረቡት ሁሉንም በጥሞናና በረጋ ብለው ነበር ያዩት ከሰአሌዎቹ ጋር የተነጋገሩት ማለት ነው። በኋላም ሁሉም የሰይሉም ሁኔታውም ሁሉም ከንትን ካለ በኋላ የሻይ ቡና ፕሮግራምም ነበረ። ሻይ ቡና እያለም ቆየን እዛ። ከዛ በኋላ ትንሽ እንግዲህ የፎቶግራፍ ፕሮግራም ነበር ከእሳቸው ጋር። ሁሉም ፎቶ መነሳት በጣም ፈልጎ ነበር። ያው የተወሰነውን ያህል ፎቶግራፍ መነሳት ችለናል። በኋላም አስር ሰዓት ላይ ፕሮግራሙ አልቋል ማለት እሳቸውም ከሄዱ በኋላ ነው ሁሉም ሰው ወደ አውቶቡሱ ተመልሶ ወደ መጣበት ቦታ የተመለሰው ማለት ነው። እንደው ለስነ ጥበቡ አለም በተለይ ለኢትዮጵያ ሰአሌዎች ምን ማለት ነው እንግዲህ ይሄ ይሄ እንግዲህ ያው አሁን ዶክተር አብይ ያኛውን ቤተ መንግስት ለህዝብ ክፍት አድርገውታል እና እዛም ያው ቅርሶች እንዲታዩ አረንጓዴ ቦታዎች ታሪካዊ ነገሮች ቤተ መንግስቶቹ የአፄ ሚኒሊክ እኔ ጎብኝቸዋለሁ መጀመሪያም ሳይከፈት በጣም የሚያምርና መጎብኘት የነበረበት ቦታ ነው እና እንደዚህ የሚጎበኙ ነገሮች በጣም ያስፈልጉናል ስነ ጥበብ ቅርስ እንደዚህ በጣም በጣም ወሳኝ ነው ለሀገር ገጽታ ግንባታ እና ለታሪክም ወሳኝነት አለው እና ዘመንን የሚገልጽ ነገር ስለሆነ እዚህም ቦታ ይሄ ነገር መጀመሩ ነገም የሚመጡት መሪዎቻችን ስነ ጥበብን ይዘው መሄድ እንዳለባቸው በደንብ የሚያሳይ ነው ያለ ስነ ጥበብ ያለ ስዕል ምንም ነገር ያለ አርክ ያለ ሙዚቃ ያለ በስነ ጥበብ ውስጥ ያሉ ሚዲየሞች በሙሉ ወሳኝ እንደሆኑ ህብረተሰብንም ለመቀየር አለምንም ለመቀየር ስለዚህ በጣም ወሳኝ ነገር እንደሆነና መቀጠል እንዳለበት ነው እንግዲህ ይሄ የሚያሳየው ይመስለኝ የሀገራችን ወቅታዊ ሁኔታን ተከትሎ በስነ ጥበቡ ዘርፍ የነበረው እንቅስቃሴ ደከም ያለ ቢመስል ም ማህበረሰቡ ስለ ስነ ጥበብ ያለው ግንዛቤ ተለውጧል። ወጣት ሰዓሊያንም ወደ ስነ ጥበቡ አለም በመምጣታቸው በሀገራችን ስነ ጥበብ አብቧል ፍሬያማ የሚሆንበት ጊዜ እሩቅ አይሆንም የሚል እምነት አለኝ ያለው ሰዓሊ ስዩም አያሌው፣ አሁንም የሥነ ጥበብ ሰዎች ስራቸውን የሚያሳዩበት ቦታ የላቸውም። እንደ ሙዚቃ፣ እንደ ቲያትር ቤት ሁሉ ስነ ጥበብም ማህበረሰቡ ስዕልን የሚያገኝበት የግንዛቤ እውቀቱን የሚያሰፋበት ቤት ወይም ጋለሪ መንግስት ሊያቆምለት ይገባ ሲል ተናግሯል። በዚህ ሰዓት አሁን የአርቱ ኦልሞስት አድጓል ማለት የሚቻልበት መንገድ ምንድን ነው? ፍላወሪሽ አድጓል ሩትፉል የሚሆንበት ጊዜ ደግሞ ሩቅ አይደለም ብለን እናስባለን። አሁን በጣም ጥሩ የጎሞራ ያበበ ነገር አለ። ፍሬያማ ለመሆን ደግሞ የሳሊሁም የአርት ኮሚኒቲውም ጥረት በጣም ከፍተኛ ነው ብለን እናስባለን። ያሉብን ችግሮች ደግሞ ብለሽ ላልሽው በተለይ የማሳያ ጋለሪዎች አሁንም ከበፊት ሲጓተት የመጣ ነገር አለ። አሁን ሲል አሁንም ችግሮች ያሉብን አርት ማሳያዎች እንደምታውቂው በግለሰብ ኢኒሽቲቭ ነው የሚሰራው። በመንግስት ደረጃ ስለ ሙዚቃም ጥበብ ነው፣ ቲያትርም ጥበብ ነው፣ ፊልምም ጥበብ ነው፣ ስዕልም እኩል ጥበብ ነው። ለቲያትር ለፊልም እና ለሙዚቃ ማሳያ ቦታዎችን በአዲስ አበባ ብትመለከች የመንግስት እነ ብሔራዊ ቲያትር እና አምባሳደር ቲያትር እነ ሲኒማ ኢትዮጵያ፣ ራስ ቲያትር፣ ህፃናትና ወጣቶች ቲያትር ስቲ ብዙ አሉ። ለእነዚህ ሚዲየሞች ለስዕል ግን አንድ የመንግስት ጋለር የምጠይር የለም አሁንም ችግር ላይ ነን ያለ ነው። መንግስት ይህንን ቢያይልንና የተለያዩ የግል የመንግስት ጋለሪዎች በተለይ ፐብሊክ ጋለሪስ ቢከፈቱ እና መንግስት ራን የሚያደርጋቸው ጋለሪዎች ቢከፈቱ፣ ታሊ እዛ ቦታ ላይ ስራውን በማሳየት የአገር ውስጥም የውጭውንም ኤክስፖዥር እንዲያገኝ ይረዳዋል ብለን እናስባለን። ይሄ ነው መልዕክቴ። የማህበረሰቡ ግንዛቤ እንግዲህ አሁን ቲያትር፣ ፊልም ብዙ ተመልካች አለው ብዙ ተከታታይ አለው። እንደው ማህበረሰቡ በስዕል ረገድ ያለው ግንዛቤ ምን ያህል ነው? እንደ ባንት አስተያየት እንግዲህ እኛ ማህበረሰብ በደንብ የሰለጠነበት ከልጅነቱ ጀምሮ ጆሮ ላይ ነው። ብዙ ጊዜ በጆሮ የሚሰማው ነገር ላይ በጣም ኢዚ ነው። በአንድ በገጠር ከተማ ውስጥ የሚኖር ሰው፣ በግብርና ስራ ላይ የሚሰማራ ሰው ሙዚቃን የመስማት አቅሙን ምን ያህል ከፍተኛ እንደሆነ ታውቂያለች። እኛ ከገጠሩ ክፍል የሚመጡ አዝማሪ ድሮ የሚባሉት የነበረው በመስንቆ ፐርፎርም የሚያደርጉ ሙዚቀኞች ከገጠሪቱ ክፍል ነው የሚመጡት እና የእኛ ማህበረሰብ ለጆሮ ቅርብ ነው። በሚሰማው ቲያትሩንም በሚሰማው መንገድ ነው። ከእንቅስቃሴው ከቪዥዋሊ ይልቅ የሚሰማውን ቲያትሩንም፣ ደግሞ ወይም ፊልሙን ደግሞ ከፊልም ከሲኒማቶግራፊ ይልቅ ስቶሪውን የሚሰማ ህዝብ ነው ያለን። ቪዥዋሊ ግን ሰልጥኗል ለማለት ትንሽ ይከብዳል። የሚያየው ነገር በተለይ አርት ላይ ትንሽ ማህበረሰባችን ላይ ችግር አለ። አሁን አሁን ግን በተለይ ወጣቱ ላይ ደስ የሚል ነገር አለ። የሰለጠነ አይንም ባይሆን ከአርቱ ጋር ለመቀራረብ የሚደረግ ጥረት አለ። የአርቱን የመውደድ ፍቅር የማሳደር ነገር፣ በተለይ በእውነታ ላይ የተመሰረቱ ስዕሎች ከማህበረሰባችን ጋር አሁን ጥሩ ዝምድና እየፈጠሩ ነው። ወደፊት ደግሞ የፈጠራ ልቀቱ ባደገ ቁጥር ደግሞ እነዚህ የሰውንም አስተሳሰብ ፍልስፍና የሚያንጸባርቁ ስራዎችንም የመውደድ ነገር እየቀጠለ ይመጣል ብለን ተስፋ እናደርጋለን እና አሁን ያለው ግን ጥሩ ነው። ገጣሚው እንዳለው ከሰዓሊው ስዕል የሚታየው ቀለም ውስብስብ አይደለም፣ ዝብርቅርቅ አይደለም፣ ኑሮ ነው፣ ሕይወት ነው። የኔ እናንተ ዓለም፣ ተመልከት ስዕሉን፣ አስተውል ምስሉን፣ በልቦና ዐይን፣ ረቂቅ ነው፣ ያርቃል፣ ይቀርጻል ትውልድን። አድማጮች፣ ስዕል የትምህርት የታሪክ፣ የእድገት መሰረት ነውና ወጣቶቹ ሰዓሊያን ስራዎቻችንን የምናሳይበት ቦታ ወይም እነሱ እንደሚሉት ጋለሪ እንዲከፈትላቸው የሚመለከተውን ክፍል በመጠየቅ የዛሬውን ዝግጅቴን ላጠናቅ። አዜብ ታደሰ ነኝ። ጤና ይስጥልኝ።